የትግራይ ክልል ጊዜያዊ አስተዳደር ዛሬ ረቡዕ መጋቢት 3 ቀን 2017 ዓ.ም ባወጣው የጽሑፍ መግለጫ የክልሉ የጸጥታ አመራሮች ለአንድ ጠባብ ቡድን ወግነው ከተልእኳቸው ውጭ መፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል በማለት ከሷል። የሰሜን ምስራቅና ደቡብ ግንባሮች የሰራዊት አዛዞች ህገወጥ ተግባራት ብሎ የጠራው እንቅስቃሴ እያካሄዱ ናቸው በማለት ገልጿል። በዚህም በሰላማዊ ዜጎች ላይ ጥቃቶች መቀጠላቸውንና ከላይ እስከታችኛው የመንግስት መዋቅር ለማፍረስ የተሰራ ነው በማለት መግለጫው ወንጅሏል። መግለጫው አክሎ ይህ ተግባር ኋላ ቀር ቡድን ብሎ የጠራው ለነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በመወገን የተፈጸመ መሆኑንና የፕሪቶሪያ ስምምነት በግላጭ በመጣስ የትግራይ ሕዝብ ዳግመኛ ወደ እልቂት የሚያስገባ ነው ሲል አስታውቋል። የጊዜው አስተዳደሩ አመራሮች እየታሰሩና እየታፈኑ ናቸው ያለው መግለጫው ከዚህም አልፎ የአስተዳደሩ አመራሮች በመያዝ ወደ ሶስተኛ ወገን አሳልፎ ከመስጠት አይቆጠብም ብሏል። ሶስተኛ ወገን ብሎ የጠራው አካል ግን በግልጽ መግለጫው አልጠቀሰም ለክልሉ ወጣቶችና ህዝብ ብሎ ባስተላለፈው መልእክት ሂደቱ የትግራይ ህዝብ ወደ እርስ በርስ ግጭት የሚያስገባ በመሆኑ በተደራጀ መልኩ ራሱን ይጠብቅ ብለዋል መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀር ቡድን ተላላኪ እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ አይወክሉም ብሎ ይህ በመረዳት አስፈላጊ ድጋፍ ማድረግ አለበት በማለት አክሏል የፕሪቶሪያ ስምምነት እንዲህ ባለ መንገድ ሲፈርስና የትግራይ ህዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም። ብለዋል የአለም አቀፍ ማህበረሰብም ጫና ሊያሳድር ይገባል በማለት አስታውቋል። ጊዜያዊ አስተዳደሩም በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የህወሀት ቡድን ማምሻውን ባወጣው መግለጫ ሶስተኛ ወገን ወደ ክልሉ እንዲገባ መጥራት ተቀባይነት የሌለውና የፕሪቶሪያው ስምምነት የሚጥስ ነው ብለዋል። በክልሉ በጸጥታ ኃይሎች የተጀመረ ህገ መንግስትና የህግ ልዕልና ማስከበር እንቅስቃሴ ብሎ የጠራው የሰላም ስምምነቱ የሚያስከብር እንጂ የሚጥስ አይደለም በማለት ገልጿል። ሰራዊታችንና አመራሩ ለፕሪቶሪያው ስምምነት ትግባ ተግባራ የሚታገሉ እንጂ ጸረ ሰላም አይደሉም ብሏል መግለጫው። አክሎም የክህደት ቡድን ብሎ በጠራው እና አቶ ጌታቸው ረዳ በቀጥታ ይሁን በተዘዋዋሪ ሶስተኛ ወገን በትግራይ እጁ እንዲያስገባ ያደረገው ጥሪ ግልጽ ክህደት ነው፣ የሰላም ስምምነቱ አደጋ ላይ የሚጠል በመሆኑ ተቀባይነት የለውም ብሏል። የኢትዮጵያ መንግስት ሆነ የዓለም አቀፍ ማህበረሰብ የፕሪቶሪያው ስምምነት በመተግበር ዘላቂ ሰላም በሚያመጣ መንገድ አውንታዊ ድርሻ እንዲያበረክቱ ሲልም ጥሪ አቅርቧል። በተያያዘ ዜና በክልሉ የደቡብ ምስራቅ ዞን አስተዳደር ባወጣው መግለጫ ትናንት ማክሰኞ መጋቢት ሁለት ቀን ሁለት ሺ አስራ ሰባት ዓ ም ሲያደርጉበት በአድ ጉደም ከተማ ነዋሪዎች ላይ በተከፈተ ተኩስ አራት ሰዎች በከባዱ ሲቆስሉ በርካቶች ላይ ደግሞ ቀላል ጉዳት ደረሰባቸው በማለት አስታውቋል። ማህተም በመንጠቅ ስም የተፈጸመ ተግባር ነው ብለውታል። ትላንት በዞኑ ከአድጉደም ከተማ ሰባት፣ እንዲሁም ከሳምረ ወረዳ ሁለት አመራሮች ወዳልታወቀ ቦታ ታፍነው ተወስዷል በማለትም አስተዳደሩ ከሷል። ትላንት በአድጉደም ከተማ ጉዳት ከደረሰባቸው ሰዎች አንዱ ሞገስ ኪዳኑ የተባለ ወጣት በከተማው አስተዳደር ጽፈት ቤት አካባቢ ወጣቶች ተሰባስበው ነበሩበት ጊዜ በተተኮሰ ጥይት የቀኝ እግሩ ላይ ጉዳት እንደደረሰበት ለአሜሪካ ድምፅ አስታውቋል። በነዛ በታጣቂ ኃይሎቹ ማለት ነው። በተተኮሰብን የተወሰኑ ሰዎች ተጎዳን። ያው በብረት የተመታ ነው። ወደ አራት ሰው ነው፣ አምስት ሰው ነው ተጎድቶ ሆስፒታል የገባው። ሌላው ደግሞ በዱላም በምንም ተመቶ በቤቱ የገባ ሰውም አለ። እግሬ ላይ ነው የተመታዋት፣ በክላሽ የቀኝ በአሁኑ ሰዓት በአድ ጉደም ሆስፒታል ሕክምናው እየተከታተለ እንዳለ ሞገስ ገልጿል። በጥቃቱ በጥይት ጉዳት ደርሶባቸው ወደ መቀለ አይደር ሪፈራል ሆስፒታል ሁለት ሰዎች ለሕክምና እንደገቡ ደግሞ ከሆስፒታሉ ሰራተኞች ያገኘሁት መረጃ ያሳያል። በትግራይ ክልል ወቅታዊ ጉዳይና የተለያዩ ውሳኔዎች በተመለከተ ከክልሉ የጸጥታ አመራሮችና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ትላንት የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ የክልሉ የጸጥታና የሰላም ቢሮ ኃላፊ ሌተናንት ጄኔራል ፍስሐ ኪዳኑ ተሳታፊነታቸውን አንስተዋል። ከትላንት በስቲያም በተመሳሳይ ሶስት ከፍተኛ ወታደራዊ አዛዦች ከግንባር አዛዥነት ቦታ ማንሳታቸውንና ይህ ውሳኔ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድንና የክልሉ የጸጥታና ሰላም ቢሮ እንደተቃወሙት ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።